ቮይስ ኦፍ አሜሪካ የተቃዋሚ የፖለቲካ አመራሮች የታሰሩት በሚያራምዱት የፖለቲካ አቋም እንዳይሆን ስጋት አድሮብኛል ሲል የኢትዮጵያውያን ዲሞክራሲ ፓርቲ ኤዴፓ አስታውቋል። ፓርቲው ዛሬ ባወጣው መግለጫ መንግስት የታሳሪዎችን መብት እንዲያከብር ለህብረተሰቡም ግልጽ መረጃ እንዲሰጥ ጠይቋል። እስክንድር ፍሬው ነው። ከአዲስ አበባ ቀጣዩን ዘገባ ይላክልን። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ዛሬ መግለጫ ያወጣው ሐምሌ 1 ቀን 2006 ዓ ም በቁጥጥር ስር እንደዋሉ የተገለጸውን የተቃዋሚ ፓርቲ አመራሮች ጉዳይ መነሻ በማድረግ ነው። በቁጥጥር ስር የዋሉት አመራሮች የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው፣ የዚሁ ፓርቲ የድርጅት ጉዳይ ኃላፊ አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ የብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሸዋስ አሰፋ እና የአረና ፓርቲ አመራር አቶ አብርሃ ደስታ መሆናቸው ይታወሳል። የእነዚህ አመራሮች መታሰር በህጋዊ መንገድ ተመዝግበው በሀገር ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ግንኙነት እንደሌለው የኢትዮጵያ መንግስት ጠቁሟል። ይልቁን ታሳሪዎቹ በእነዚሁ ህጋዊ ድርጅቶች ውስጥ ተሰክስገው በአሸባሪነት ከተፈረጀው ግንቦት ሰባትና የዚሁ ድርጅት ልሳን ከሆነው ኢሳት ቴሌቪዥን ጋር ግንኙነት በማድረግ እንቅስቃሴ ሲያደርጉ የነበሩ ናቸው ሲል ነው የኢትዮጵያ መንግስት የገለጸው። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ዛሬ ባወጣው መግለጫ ግን አመራሮቹ የታሰሩት በሚያራምዱት የፖለቲካ አቋም እንዳይሆን ፓርቲያችን ስጋት አድሮበታል ብሏል። የኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ለቪኦኤ ሲናገሩ ሲናገሩ ይህንኑ የፓርቲያቸውን አቋም አብራርተዋል። የኛ ስጋት እነዚህ የፓርቲ አመራሮች የታሰሩት በፖለቲካ አቋማቸው ሊሆን ይችላል የሚል ስጋት አለን። ከዚህ ውጭ በህዝብ ተወካዮች ምክር ቤት በሽብርተኝነት ተፈርጀው በህግ የሚፈለጉ ሌሎች ፓርቲዎች ሊኖሩ ይችላሉ። ስለዚህ ከዚህ ውጭ ያሉትን ግን በኛ እምነት የሚያካሂዱት የፖለቲካ ትግል ምክንያታዊ ነው ብለን ነው የምናስበው። ስለዚህ መንግስት ከዚህ አንጻር ነገሮቹን እንዲፈትሽና አጠቃላይ የሚሄደውም ሂደት ምንም ይሁን ምን ሽብርተኛ የሚሆኑ አይሆኑ ህግን በተከተለ መንገድ ግልጽ በሆነ ሁኔታ ለህዝብ ይፋ ማድረግ እንዳለበት እናምናለን። ከዚህም ውጪ ከታሰሩም በኋላ እየተደረጉ ያሉት ሂደቶች በአጠቃላይ ህገ መንግስቱን በህገ መንግስቱ ላይ የሰፈሩ ሰብአዊ መብት ሂደቶችና አያያዞችን በተመለከተ ያ በግልጽ መተርጎምና እነኛ የታሰሩ ሰዎችም እንደዚሁ እራሳቸው የሚከላከሉበትን ማዘጋጀት እስካለባቸው ድረስ በጠበቆጫቸውና በተወካዮቻቸው እንዲሁም በቤተሰቦቻቸው መጎብኘት እንዳለባቸው እናምናለን። አሁንም ያሉበትን ሁኔታ በግልጽ ስላላስቀመጠ ይህ የሰላማዊ ትግሉን ሂደት አጠቃላይ ያደበዝዘዋል። ከዛም ባለፈ ሁኔታ የሰላማዊ ትግል አዋጭ አይደለም የሚለውን ምክንያታዊ ያልሆነ የፖለቲካ ሂደት የሚደግፍ አካሄድና ዲሞክራሲውን በፍጹም የሚያደበዝዝ አካሄድ እየሄደ ስለሆነ መንግስት ቆም ብሎ እንዲያስብ እና የጸረ ሽብር ህጉን ማትረጓጎም በትክክል ገለልተኛ በሆኑ ሰ ሰዎችና ገለልተኛ በሆነ ፍትህ በህጉ መሰረት እነዚህ ሰዎች መፍታቸው ተጠብቆ ህጉን መሰረት ባደረገ ሁኔታ እንዲጠየቁ የጸረ ሽብር ህጉን ብቻ በመጥቀስ የሀገሪቱን የወንጀለኛ መቅጫ ህግ በአግባቡ ኮይንሳይድ መሳ ለመሳ በሚሄድ ሁኔታ እነዚህ ሰዎች መፍታቸው የሚጠበቅበትን ሁኔታ እንዲያመቻች ለመንግስት ይሄንን ለማሳሰብ ነው። እዚህ ላይ ዶክተር ጫኔ ለምሳሌ መንግስት ስለ እነዚህ የፓርቲ አመራሮች መታሰር በሰ ጠው መግለጫ ላይ ህጋዊ መብታቸው ተረጋግጦላቸው በሰላማዊ መንገድ ተደራጅቶ በሚንቀሳቀሱ የፖለቲካ ድርጅቶች ውስጥ ተሰግስገው በአሸባሪነት ከተፈረጀው ከግንቦት ሰባትና የድርጅቱ ልሳን ከሆነው የኢሳት ቴሌቪዥን ጋር በማድረግ እንቅስቃሴ ሲያደርጉ የነበሩ ናቸው ብለዋል። እና መንግስት ምክንያቱን እያስታወቀ ነው ለምን እንደታሰሩ፣ ከአሸባሪ ድርጅቶች ጋር ግንኙነት አላቸው እያለ ነው። ይሄ መንግስት ገዥው ፓርቲ የሚከተለውና ተፈጥሯዊ ባህሪው ነው ማለት እንችላለን። በኛ በኩል ከዚህ አንጻር በሕገ መንግስቱ ላይ የሰፈሩ ተፈጥሯዊ የሆኑ መብቶች በሙሉ መከበር አለባቸው ብለን ነው የምናስበው። እኒህ ሰዎች ለሚዲያ በሰጡት፣ እኒህ ሰዎች በጻፉት፣ እኒህ ሰዎች በተናገሩት እና አጠቃላይ የመናገር ሀሳብን የመግለጽና መረጃ የማስተላለፍና የመቀበል መብታቸውን በፍጹም ሊገደቡ አይገባም። ይሄ አይነት ምክንያት በኛ ፓርቲ አካሄድ ወይም በእኛ ግንዛቤ በቂ ማስተባበያና በቂ የሆነ ጉዳዩን ለማብረድ የሚደረግ ሂደት ነው ብለን አናስብም። ስለዚህ መብታቸው በሕገ መንግስቱ ላይ የሰፈረው መብት አጠቃላይ እና ሰብአዊ መብታቸው ዓለም አቀፍ የሆኑ የሚዲያ ሕጎችን በሙሉ እንዲከበርላቸው ለእኛም እንዲከበርልን እንፈልጋለን። ኢዴፓ ገዢውን ፓርቲ ኢህአዴግን ጨምሮ የተለያዩ ፓርቲዎች የሚገናኙበት የአገር አቀፍ የፖለቲካ ፓርቲዎች መድረክ አባል ነው። በዛሬው መግለጫ በአንጸባረቁት አቋም ላይ በዚሁ መድረክ አማካኝነት ከገዢው ፓርቲ ጋር መነጋገር እንደሚፈልጉ ዶክተር ጫን ያመልክተዋል። አመራሮቹ የታሰሩት በሰላማዊ መንገድ ከሚያደርጉት የፖለቲካ እንቅስቃሴ ጋር በተያያዘ እንዳልሆነ የኢትዮጵያ መንግስት እየገለጸ ይገኛል። በሳምንታዊው ሪፖርተር ጋዜጣ የተጠቀሱት የጠቅላይ ሚኒስትር ኃይለማርያም ደሳለኝ ቃል አቀባይ አቶ ጌታቸው ረዳ ግለሰቦቹ የታሰሩት ከሽብርተኞች ጋር ባላቸው ግንኙነት ተጠርጥረው ነው ብለዋል። ከህጋዊ እንቅስቃሴ ጋር በተያያዘ ግን መንግስት ማንንም እንዳላሰረና እንደ የማያስርም ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።